በኢትዮጵያ ካለፈው ማክሰኞ ጀምሮ በስራ ላይ የዋለው አዲሱ የነዳጅ ዋጋ ጭማሪ አሁን እየታየ ያለውን የኑሮ ጫና ያባብሰዋል ሲሉ አንዳንድ የአዲስ አበባ ነዋሪዎችና የታክሲ አሽከርካሪዎች ስጋታቸውን ገለጹ። ነዋሪዎቹ በነዳጅ ዋጋ ጭማሪው ዙሪያ ለአሜሪካ ድምጽ በሰጡት አስተያየት የተደረገው የዋጋ ጭማሪ የትራንስፖርት ወጪን ያንራል፣ በአገልግሎቶችና ሸቀጦች ላይም አሉታዊ ተጽዕኖ ያሳድራል ብለዋል። አስተያየት ሰጪዎቹ መንግስት የኅብረተሰቡን የኑሮ ሁኔታ የሚያረጋጉ እርምጃዎችን እንዲወስድም ጠይቀዋል። በነዳጅ ዋጋ ጭማሪውና እርምጃው በፈጠረው ስጋት ዙሪያ ከንግድና ቀጠናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተያያዘ ዜና የህዝብ ተወካዮች ምክር ቤት በዛሬ ውሎ የነዳጅ ውጤቶች የግብይት ስርዓትን ለመደንገግ የወጣ ረቂቅ አዋጅ አጽድቋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል። የንግድና ቀጣናዊ ትስስር ሚኒስቴር ባለፈው ማክሰኞ ታህሳስ 29/2017 ዓ ም አመሻሽ ጀምሮ በስራ ላይ የዋለ የነዳጅ ዋጋ ጭማሪ ይፋ አድርጓል። ሚኒስቴር መስሪያ ቤቱ በማኅበራዊ ትስስር ገጹ ላይ ይፋ ባደረገው መረጃ መሠረት የአንድ ሊትር ቤንዚን መሸጫ ዋጋ ቀድሞ ከነበረበት 91 ብር ከ14 ሳንቲም አሁን ከ10 ብር በላይ ጨምሮ በ101 ብር ከ47 ሳንቲም እንዲሸጥ ተወስነዋል። ናፍጣም ቀድሞ ከነበረበት 90 ብር ከ28 ሳንቲም አሁን በስምንት ብር ገደማ ጨምሮ በዘጠና ስምንት ብር ከአርባ ስምንት ሳንቲም ይሸጣል ይላል። ሌሎች የነዳጅ ምርቶችም እንደዚሁ የዋጋ ጭማሪ ተደርጎባቸዋል። ስለዚህ ጉዳይ ለአሜሪካ ድምፅ አስተያየት የሰጡ የአዲስ አበባ አሽከርካሪዎችና ነዋሪዎች የተደረገው ጭማሪ ከፍተኛ መሆኑን አውስተው በሕዝቡ ኑሮ ላይ ጫና ይፈጥራል ሲሉ ተናግረዋል። አስተያየት ከሰጡን የከተማዋ ነዋሪዎች አንዱ የሆኑት አቶ ይስሐቅ አብርሃም ስጋታቸውን እንዲህ በማለት ይገልጻሉ። ኢትዮጵያ ውስጥ ነዳጅ በጨመረ ቁጥር የኑሮ ውድነቱ የዛን ያህል ሰማይ ነው የሚነካው፣ የዛን ያህል ይጨምራል። ነዳጁ ላይ ብቻ መጨመሩ ህዝቡ፣ ማህበረሰቡ ላይ፣ ህዝቡ ላይ የትራንስፖርት ጭማሪ ይኖራል። እያንዳንዱን የምግብ ነክ ነገር፣ የምትገዛቸው ነገሮች በሙሉ እነሱ ላይ ጭማሪ ይደረግብሃል። ያንንና ያንን ነገር ስለሚያመጣብህ በጣም አስቸጋሪ ነው። የነዳጅ ጭማሪ መኖሩ ብዙ ነገር ያፋልሳል። በሜትር ታክሲ የትራንስፖርት አገልግሎት እንደሚሰጥ የነገረንና ስሜ አይጠቀስ ያለን ሁለተኛ አስተያየት ሰጪ የነዳጅ ዋጋ ጭማሪው በስራችን ላይ ጫና ይፈጥራል፣ ተገልጋዮችንም ያሸሽብናል በማለት አማረዋል። እኔ የሜትር ታክሲ አሽከርካሪ ነኝ። በጣም በኛ ስራ ላይ አብሶ በጣም ብዙ ሰው አይጠቀመንም። ብዙን ጊዜ አሁን ከትናንትና ጀምሮ ቆመን ያለ ነው። ስራውን እየሰራን አይደለም። ነዳጅ ስለጨመረ ሰው በጣም ብዙ ያስከፍለናሉ ስለሚያስብ አይጠቀመንም። ቤተሰብ አስተዳዳሪ ነው እኮ በብዛት እዚህ ጋር ያለን። የዕለት ጉልሳችን እኛ ከዚህ ነው የምናገኘው። ሌላ ተጨማሪ ስራ የለን። ስለዚህ ሰው ካልተጠቀመ፣ እኛም ቆመን ነው የምንሆነው። የነዳጅ ዋጋ ጭማሪው ተጽዕኖ በሌሎች አገልግሎቶችም ላይ ይንጸባረቃል ያለው ደግሞ ስሙን ከመግለጽ የተቆጠበ ሶስተኛ አስተያየት ሰጪ ነው። ሀሳቡንም እንዲህ በማለት አጋርተዋል። አንተ መንግስት ሲጨምርብህ ሰው ላይ ትጨምረዋል። ያው ሰው ደግሞ ወዴት ይሄዳል? ሌላ ደግሞ ሜትር ታክሲ አብዛኛው አብዛኛው እንዳልኩ የእንትን ነው ቤተሰብ አስተዳዳሪ ነው አብዛኛው መኪና ደግሞ አብዛኛው በብድር የተገዛ መኪና እየሰራ ቤንዘል እየቀዳ ብድርን ትከፍላለህ ወይስ ቤተሰብን ታስተዳደራ? በአንድ አመት የሁሉ እንትን ማንሳት በጣም ነው የሚከብድ። ሰው ይደነግጣል። አንደኛ ቤንዘል ጨመረ ሲባል፣ አንተ እኮ ምንም ላትጨምር ትችላለህ። ሰው ጨመረ ሲባል ይደነግጣል። ይህ ሁሉ ራይድ ተሰልፍ ከላይ እስከታጭ የምታዩ ራይድ ተሰልፍ ያለው ስራ አጥቶ ቆሞ ነው የሚውሉ። በዛሬ ዕለት በሕዝብ ተወካዮች ምክር ቤት የነዳጅ ውጤቶች የግብይት ስርዓትን ለመደንገግ የወጣ ረቂቅ አዋጅን ለማጽደቅ በተደረገ ውይይትም ይህው ጉዳይ ተነስቷል። በምክር ቤቱ የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑት ዶክተር ደሳለኝ ጫኔ የንግድና ቀጣናዊ ትስስር ሚኒስቴር እያደረገ ያለው የነዳጅ ዋጋ ጭማሪ የዓለም ገበያን መሰረት ያደረገ አይደለም ብለዋል። የነዳጅ ዋጋን በአዋጁ መሰረት የመንግስት ንግድ ሚኒስቴር እንደሚወስድ። በየጊዜው የዋጋ ማሻሻያ ማድረግ እንደሚችል ለንግድና ቀጠናዊ ትስስር ሚኒስትር ስልጣን ተሰጥቶታል። አሁን እያየ ነው እንዳለ ነው። ንግድ ሚኒስትር የዓለም አቀፍ ገበያን መሰረት ሳያደርግ እንደፈለገ ነው፣ ምንም ኢኮኖሚያዊ አመክኖ መሰረት ሳያደርግ ማሻሻያ እየተደረገ ያለው። በአንድ ቀን ከ10 ፐርሰንት በላይ ዋጋ ጭማሪ ተደርጎበት የሚያድር አገር ነው እየሆነ ያለው። ይሄ ደግሞ በትራንስፖርት ዘርፉ ላይ ለተሰማሩ ትራንስፖርተሮች ዝቅተኛ የማህበረሰብ ተጠቃሚዎች፣ ለሸቀጥ ነጋዴዎች፣ እነዚህም በከፍተኛ ሁኔታ ፌት የሚያደርግ ነው። እኔ ጥያቄ ምንድን ነው ለንግድና ቀጠናዊ ትስስር ሚኒስትር ይህን ስልጣን ስንሰጥ ዋጋን ከዓለም አቀፍ ዋጋ ጋር መሰረት አድርጎ እንዲያሻሽል የሚያደርግ ገደብ ለምንድን ነው ማናስቀምጥበት? በቋሚ ኮሚቴው የተዘጋጀውን ሪፖርትና የውሳኔ ሀሳብ ለምክር ቤቱ ያቀረቡት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ አሻ ያህያ በበኩላቸው በረቂቅ አዋጁ ላይ የተቀመጡትን ማሻሻያዎች ሲያብራሩ ዶክተር ደሳለኝ ጫኔ ላነሱት ጥያቄ ምላሽ ሰጥተዋል። የነዳጅ ዋጋ ግንባታን በተመለከተ እንግዲህ ከ2014 የታለመ የነዳጅ ድጎማ አንዱ ሪፎርም ይዞት የነበረው የሀገራችን የነዳጅ ግንባታችን ስናይ ሁልጊዜ ከዓለም ዋጋን ታሳቢ ያደረገ አይደለም። አሁንም በቀደመ ማሻሻ የተደረገው የነዳጅ ዋጋ ምናልባት፣ ለዚህ ለተከበረው ምክር ቤት ግልጽ ለማድረግ አንዱ በማክሮ ኢኮኖሚ ምክንያት የመጣው የዶላር ለውጥ ምክንያት የተደረገ የዋጋ ማሻሻ ነው። የዓለም የነዳጅ ዋጋ ትክክል ነው፣ ከባለፉት ጊዜያቶች ጨምሮ አልነበረም። ምናልባት 2016 ላይ ታስታውሱ ከነበረ ሁለት ጊዜ ብቻ ነው ዋጋ ማሻሻያ ያደረግነው። ያንንም ያደረግንበት ምክንያት የዓለም የነዳጅ ዋጋ በጣም ስቴብል ስለነበረ እንደ ሀገርም የዓለም የነዳጅ ዋጋን ትሬንዱን ተከትለን ዋጋ ግንባታ እየተሰራ ስለነበረ ብዙ ማሻሻያ ሳይደረግ 2016ን አልፈናል። 2017 ላይ ግን ስንመጣ አንዱ የገጠመን በማክሮ ኢኮኖሚ ምክንያት ምናልባት የዶላር 58 ብር የነበረው የመግዣ ዋጋ ዛሬ ላይ በባንክ ሬት ወደ 128 ብር ደርሷል፣ ወሩ 132 ብር ደርሷል። ስለዚህ የነዳጅ ዋጋ የምንገዛው በዶላር ከመሆኑ አኳያ ያንን ማዕከል ያደረገ ነው የሚለው ነገር የተከበረው ምክር ቤት ግንዛቤ እንዲይዝልን እንጂ የዓለም አቀፍ የነዳጅ መግዣ ዋጋን በተጣረሰ መልኩ አለመሆኑን ማስቀመጥ እፈልጋለሁ። ለአሜሪካ ድምፅ አስተያየት የሰጠ ሌላ የከተማዋ ነዋሪ በበኩሉ በአሁኑ ወቅት የኑሮ ጫናው እየከበደ በመምጣቱ መንግስት የነዳጅ ድጎማውን ማንሳት የለበትም በማለት ይናገራል። መንግስት እዚህ ላይ ትኩረት ሰጥቶ መደጎም አለበት። ትራንስፖርት ማለት የሁሉንም እንቅስቃሴ ቼን አለው ይዟዟራል። ትራንስፖርት ጨመረ ማለት ከሱቅ ሄዶ መርካቶ ሄዶ መቃም ያመጣው ሰውዬ ይጨምርበታል። ወደ ቢሮ የሚሄደው ሰውዬ ይጨምርበታል። ለሕክምና ለማገልገልም ለመገልገልም የሚሄደው ሰው ላይም ይጨምርበታል። ስለዚህ ድጎማ አድርጎ ኢኮኖሚውን ስሙዝ ሆነው እንዲንቀሳቀስ ማድረግ መቻል አለበት ብዬ አስባለሁ በግሌ። አቶ ይስሐቅ አብርሃም በበኩላቸው መንግስት ኑሮን በሚያረጋጉ ጉዳዮች ላይ ትኩረት እንዲያደርግ ጠይቀዋል። መንግስት ይህን ነገር ቢያስተካክለው፣ የተረጋጋ የኑሮ ሁኔታዎች ቢመቻቹ እየጨመረ እየጨመረ ሶስት ወር በሄደ ቁጥር በጣም እየከበደ እየሄደ ነው። ህዝቡ በጣም ችግር ውስጥ ነው ያለው። መንግስት ትኩረት አድርጎ ቢሰራበት፣ ለህዝቡ የሚያስፈልገውን ነገር፣ የሚቸግረውን ነገር ይህን ይህን ነገር ቢያደርግለት ባይነኝ አመሰግናለሁ። የአሜሪካ ድምፅ ከንግድና ቀጠናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረገው ጥረት ለዛሬ አልተሳካም። ሆኖም በሚኒስቴር መስሪያ ቤቱ የሚኒስትሩ አማካሪ አቶ አህመድ ቱሳ ከሁለት ወር በፊት ለአሜሪካ ድምፅ በሰጡት ቃለ መጠይቅ የነዳጅ ድጎማው መንግስትን በአመት እስከ 100 ቢሊዮን ብር ድረስ ያስወጠዋል ብለዋል። የዋጋ ማስተካከያው ወደፊት በየሶስት ወሩ ይሻሻላል ድጎማውም በአንድ ዓመት ጊዜ ውስጥ ሙሉ በሙሉ ይነሳል በማለትም ገልጸዋል። በዛሬ ዕለት በሕዝብ ተወካዮች ምክር ቤት ውይይት የተደረገበት የነዳጅ ውጤቶች የግብይት ሥርዓትን ለመደንገግ የወጣው ረቂቅ አዋጅ ጸድቀዋል። ምክር ቤቱ ያጸደቀው አዋጅ የነዳጅ ውጤቶች አቅርቦት፣ ክምችትና ስርጭት እንዲሁም ደህንነትና ጥራት ዓለም አቀፍ ደረጃቸውን የጠበቁ እንዲሆኑ ለማድረግ ያለመ ነው ተብለዋል። የነዳጅ ውጤቶችን ስርጭት ከአስመጪ እስከ ተጠቃሚ ድረስ በዘመናዊ ቴክኖሎጂ የታገዘ እንዲሆንና ፍትሃዊ አቅርቦትም እንዲኖር እንደሚያስችልም ተገልጿል። በነዳጅ ግብይት ሂደት ውስጥ የሚታዩ ችግሮችንም ለመቆጣጠር አዋጁ ምቹ ሁኔታን ይፈጥራል ይላል። ከዛም አልፎ አዋጁ በሕገወጥ የነዳጅ ምርቶች ንግድ ላይ በሚሳተፉትና ነዳጅን ከህጋዊ የዋጋ ተመን በላይ በሚሸጡ አካላት ላይ ጠንካራ ቅጣት እንዲጣልባቸው መደንገጉን አመልክተዋል። ለአሜሪካ ድምፅ